በምርጫ ውጤት ወደኋላ ቀርተው ያሉት ፕሬዚደንት ትራምፕ ያለ ጭብጥ የምርጫ ሂደቱ በመጭበርበር የታጀበ ነው እያሉ ነው። የኮሮና ቫይረስ ክትባት በዚህ ዓመት መጨረሻ ለአውስትራሊያን ሊቀርብ እንደሚችል ተገለጠ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በምርጫ ውጤታቸው እስካሁን ወደኋላ ቀርተው ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያለ አንዳች ጭብጥ የአገሪቱ የምርጫ ሂደት በመጭበርበር የታጀበ ስለመሆኑ ዳግም ተናገሩ። እንደ አሶሽየትድ ፕሬስ የምርጫ ኮሌጅ ድምፆች ቆጠራ አቶ ትራምፕ ዳግም ለፕሬዚደንትነት ሊያበቃቸው ከሚችለው 270 የምርጫ ኮሌጅ ድምፆች ውስጥ 214 ያገኙ ሲሆን፣ ተቀናቃኛቸው የዲሞክራት እጩ ፕሬዚደንት ጆ ባይደን በይፋ የዩናይትድ ስቴትስ 46ኛው ፕሬዚዳንት ሆነው ለመመረጥ ከ270 ምርጫ ኮሌጅ ድምፆች ውስጥ 264ቱን በማሸነፍ ስድስት ተጨማሪ ድምፆችን በመጠባበቅ ላይ ይገኛሉ። አቶ ባይደን ከፕሬዚደንት ትራምፕ ንግግር ቀደም ብለው ትንፋሻቸውን ውጠውና ትግስታተው የምርጫውን ውጤት ለሚጠብቁት መራጮቻቸው ባደረጉት ንግግር የዩናይትድ ስቴትስ ፕሬዚደንት የሚመረጠው በመራጮች ፈቃድ እንጂ በማንም አይደለም። እናም እያንዳንዱ ድምፅ የግድ ሊቆጠር ይገባል። በማየት ላይ ያለነውም ይህንኑ ነው። መሆን የሚገባውም እንዲያ ነውና ብለዋል። በሌላ በኩል ግና የፕሬዚደንት ትራምፕ ቡድን አባላት በተለያዩ ስቴቶች ምርጫው በዲሞክራቶች ተሰርቋል በሚል ክስ በመመስረት አንድም ቆጠራው እንዲቆም አልያም ዳግም ቆጠራ እንዲካሄድ እየጠየቁ ይገኛሉ። አቶ ትራምፕ አንዳችም ተጨባጭ ማስረጃ ባያቀርቡም በርካታ ገንዘብና ግዙፍ የቴክኖሎጂ ኩባንያዎች በምርጫው ጣልቃ እንደገቡ ገልጠዋል። አያይዘውም ህጋዊ የሆኑ ድምፆችን ከቆጠራችሁ በቀላሉ አሸንፍ ያለው ሕገ ወጥ ድምፆች ከተቆጠሩ ግና፣ ምርጫውን ከእኛ እየሰረቁ ነው። ዘግይተው የደረሱ ድምፆች አሉ፣ እነሱን በብርቱ እየተመለከትን ነው። አያሌ ድምፆች ለቆጠራ የደረሱት ዘግይተው ነው በማለት በተጭበረበረ መንገድ ፕሬዚዳንታዊ ድላቸውን ሊነጠቁ እንደሆነ ተናግረዋል። በዚህ ዓመት መጨረሻ የኮሮና ቫይረስ መከላከያ ክትባት ማቅረብ እንደሚቻል የመድኃኒት አምራቹ ኩባንያ አስትራ ዜኒካ ያለውን ተስፋ ገልጧለን። የኩባንያው ዋና ስራ አስፈጻሚ ፓስካል ሶሪዮት ኩባንያቸው የምርጫ ውጤቶችን ቁጥር በእጅጉ የጨመረ በመሆኑ በመቶ ሚሊዮን የሚቆጠር የክትባት ምርቶችን ጃንዋሪ ላይ ለአቅርቦት እንደሚያበቃ አስታውቋል። በዚህም መሠረት በፌዴራል መንግስቱ አስትራዜኔካ እና ሲኤስኤል መካከል ያለውን ስምምነት ተከትሎ 30 ሚሊዮን የክትባት ምርቶች በሚቀጥለው ዓመት ሜልበርን ውስጥ ይመረታሉ። ሆኖም አቶ ሶሪዮት የክትባቱ አቅርቦት ጊዜ እንደ አገራቱ የድንጋጌ ሁኔታ እንደሚወሰን ተናግረዋል። ቪክቶሪያ አንዳችም በኮሮና ቫይረስ የተጠቃ ወይም ለሕልፈተ ሕይወት የተዳረገ ግለሰብ ሳታስመዘግብ አንድ ሳምንት አስቆጠረች። የጤናና ሰብአዊ አገልግሎቶች ዲፓርትመንት እንዳስታወቀው ባለፉት 14 ቀናት ውስጥ የኮሮና ቫይረስ ተዛማችነት ከአንድ ነጥብ አራት ወደ አንድ ነጥብ ሶስት ዝቅ ብሏል። ሜልበርን ውስጥ ምንጫቸው ያልተለየ ሁለት የኮሮና ቫይረስ ተዛማችነት ተመዘገበ ሲሆን በሪጂናል ቪክቶሪያ ምንም አልተከሰተም። ይህንኑ ውጤት ተከትሎ የቪክቶሪያ ፕሪምየር ዳንኤል አንድሩስ ምንም እንኳ ቪክቶሪያ በጥሩ ሁኔታ ላይ ብትገኝም ፍልሚያውን በድል ደምድመናል ማለት እንደማይቻል አሳስበው የፊታችን እሁድ ኖቬምበር ስምንት ተጨማሪ የተጣሉ ገደቦችን እንደሚያላሉ አስታውቋል። በሌላም በኩል ኒው ሳውዝ ዌልስ ባለፉት 24 ሰዓታት አራት ሰዎች በኮሮና ቫይረስ መያዛቸው ተገልጧል። ይህ በእንዲህ እንዳለም የኒው ሳውዝ ዌልስ ነዋሪዎች ያለምንም ገደብ ወደ ታዝማኒያ መጓዝ ይችላሉ። የሀገር ውስጥ ጉዳይ ሚኒስትር ፒተር ዳትን አውስትሬሊያ ውስጥ ለመጀመሪያ ጊዜ በውጭ ጣልቃ ገብነት የተመሠረተው ክስ የሕግ ማስከበር ጉዳይ እንደሆነ ገለጡ። አውስትሬሊያ ውስጥ ለመጀመሪያ ጊዜ በውጭ ጣልቃ ገብነት ጉዳይ ክስ የተመሠረተበት ሰው የ65 ዓመቱ የሜልበርን ከተማ ነዋሪና የቻይናና ቬትናም ዝርያ ያላቸው ዲሳን ያንግ ወይም ሳኒ በመባል የሚታወቁ ግለሰብ ናቸው። አቶ ያንግ በትናንትና ሁለት ሐሙስ ኖቬምበር አምስት በአንድ የሜልበርን ፍርድ ቤት ክስ ተመስርቶባቸው ቀርበዋል። ግለሰቡ የቻይናውያን ኦሺኒያ ማኅበራት ፕሬዚደንትና የቀድሞው የሊብራል ፓርቲ እጩ የነበሩ ናቸው። የአውስትራሊያ ፌዴራል ፖሊስ ምክትል ኮሚሽነር ኢያን ማካርትኒ አዲስ የብሔራዊ ጸጥታ ህግ በ2018 ከጸደቀ ወዲህ የተመሠረተው ይህ ክስ የመጀመሪያ መሆኑን ሲገልጡ አቶ ዳትን በበኩላቸው የአውስትራሊያን ብሔራዊ ጸጥታ ሕግ የሚተላለፍ ማንኛውም ግለሰብ ለክስ እንደሚበቃ ጠቁመው ይህ የመጀመሪያ የሆነው የውጭ ጣልቃ ገብነት ክስን ለመመስረት አሥራ ሁለት ወራት የፈጀ ክትትልና ምርመራ መደረጉን ተናግረዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 27 ኢትዮጵያ ብር ከ20 ሳንቲም ይዘረዘራለን። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 29። አድላይድ ደመናዊ ይገልጣል። ዝቅተኛ 10፣ ከፍተኛ 22። ሜልበርን ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 15። ሆባርት ደመናማ ይሆናል። ዝቅተኛ 6፣ ከፍተኛ 14። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 7፣ ከፍተኛ 19። ሲድኒ ብራ ይሆናል። ዝቅተኛ 14 ከፍተኛ 19 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 16 ከፍተኛ 27 ዳርዊን ላይ ካፋ ይችላል። ዝቅተኛ 27 ከፍተኛ 36 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 24 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በምርጫ ውጤት ወደኋላ ቀርቶ ያሉት ፕሬዝደንት ትራምፕ ያለ ጭብጥ የምርጫ ሂደቱ በመጭበርበር የታጀበ ነው እያሉ ነው የኮሮና ቫይረስ ክትባት በዚህ ዓመት መጨረሻ ለአውስትራሊያን ሊቀርብ እንደሚችል ተገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።